በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂ ቡድኖች መካከል በመካሄድ ላይ ባለው ግጭት በጤና ተቋማትና በሰራተኞቻቸው እንዲሁም በታካሚዎች ላይ እንደ ጦር ወንጀል የሚቆጠር ሰፊ ጥቃት መፈጸሙን ዛሬ ረቡዕ ይፋ የሆነው የሂውማን ራይትስ ዎች ሪፖርት አስታውቋል። የድርጅቱ የአፍሪካ ምክትል ዲሬክተር ላቲሺያ ባደር ኢትዮጵያ ያሎች አንዳችም ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሰራተኞች የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል ሲሉ ከሰዋል። ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ባልደረባችን እንግዶ ወልዴ የሪፖርቱን ይዘት ተመልክቶና የድርጅቱን ኃላፊ አነጋግሮ ያሰናዳውን ዘገባ በመቀጠል ያሰማናል። የሰብአዊ መብት ተሟጋች ድርጅቱ ሂማን ራይትስ ዎች ዛሬ ረቡ ይፋ ባደረገው ሪፖርቱ ካለፈው ዓመት ነሐሴ ወር ጀምሮ በአማራ ክልል በሚገኙ ቢያንስ 13 ከተሞች በፌዴራል ኃይሎች እና በፋኖ ታጣቂ ቡድኖች መካከል በቀጠለው ግጭት በሕክምና መስጫ ተቋማትና በሰራተኞቻቸው እንዲሁም በታካሚዎችና በመጓጓዣ አገልግሎቶች ላይ በኢትዮጵያ የጸጥታ ኃይሎች እና በመንግስት በሚደገፉ ሚሊሻዎች እንደ ጦር ወንጀል የሚቆጠር ጥቃት በስፋት መፈጸሙን አትቷል። ወታደር የሚሞት ከሆነ ኃላፊነቱን ትወስዳላችሁ በሚል ርዕስ በ66 ገጾች የተቀናበረው ይኸው የሂውማን ራይትስ ዋች ሪፖርት ካለፈው ናሴ 2015 ዓ.ም ጀምሮ በኢትዮጵያ የጸጥታ ኃይሎችና በአማራ ፋኖ መካከል እየተካሄደ ያለው ግጭት ዋና ገፈት ቀማሾች ሲቪሎች መሆናቸውን አመልክተዋል። የኢትዮጵያ የዓለም አቀፍ አጋሮች ተጠያቂነት እንዲኖርና በጤና አገልግሎቶች ላይ የሚደርሰው ጥቃት እንዲቆም እንዲሁም በአገሪቱ ሰብአዊ መብቶች ያሉበትን ሁኔታ እንዲመረምሩ ጥሪ አድርገዋል። የኢትዮጵያ የፌዴራል ኃይሎች አንዳችም ተጠያቂነት በሌለው የተለመደ በሚመስል ሁኔታ የሲቪሎችን ደህንነት ችላ በማለት ለሰዎች እጅግ አስፈላጊ የሆነውን የጤና አገልግሎት የሚሰጡ ተቋማትን አጥቅተዋል ሲሉ የሂማን ራይትስ ዎች የአፍሪካ ምክትል ዲሬክተር ላቲሻ ባደር መናገራቸውን ሪፖርቱ ጠቅሷል። የድርጅቱ የአፍሪካ ምክትል ዲሬክተር ላቲሻ ባደር በጤና ተቋማትና በሰራተኞቻቸው እንዲሁም በታካሚዎች ላይ የደረሰውን ጥቃት አስደንጋጭ መሆኑን ለአሜሪካ ድምፅ ተናግረዋል። በጣም አስደንጋጭ ነው። የኢትዮጵያ ኃይሎች ሙሉ ለሙሉ ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማት እና በጤና ሰራተኞች ላይ የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል። ካለ ምክንያት የጤና ሰራተኞችን እንዲሁም ታካሚዎችን መግደላቸውን፣ ማሰራቸውንና ማስፈራራታቸውንና ማጥቃታቸውን ደርሰንበታል። በተጨማሪም የጤና አቅርቦቶችን ዝርፊያና ውድመት ሰንደናል። እንዲሁም የጤና ተቋማት ስጋት ላይ እንዲወድቁ መደረጉንና በስራቸውም ውስጥ ጣልቃ እንደተገባ ደርሰንበታል። ይህ ሁሉ የሚሆነው በአንድ ቦታ ብቻ ሳይሆን በመላው የአማራ ክልል ባሉ ዞኖች ውስጥ በሚገኙ በ13 ከተሞች ነው። ሪፖርቱ ከባድ ወንጀል መፈጸሙን ብቻ ሳይሆን በግጭት ውስጥ ባለው ክልል በሚኖሩና የሚገባቸውን ትኩረት ባላገኙ ሲቪሎች ላይ ለረጅም ጊዜ የሚቆይ ተጽዕኖ እንደሚኖር ያመለከተ ነው። ግጭቱ ከጀመረበት ካለፈው ዓመት ነሐሴ 15 እስከ ዘንድሮ ግንቦት 216 ዓ ም ድረስ የሰብአዊ መብቶች ቡድኑ 58 የሚደርሱ የጥቃቱን ሰለባዎች፣ ምስክሮች፣ የህክምና ባለሙያዎች እንዲሁም የእርዳታ ሠራተኞችን በርቀት ማናገሩን በሪፖርቱ ላይ ገልጿል። በህዳር ወር በደላንታ ወረዳ በወገል ጤና ከተማ ምልክቱ በግልጽ በሚታይ አንድ አምቡላንስ ላይ ተፈጽሟል የተባለውን የድሮን ጥቃት ተከትሎ አራት ሲቪሎች ሲሞቱ አንድ ሰው ደግሞ ክፉኛ ተጎድተዋል። እጅግ አስፈላጊ የሆኑ የሕክምና አቅርቦቶችም ወድመዋል ብሏል። የወገል ጤና አጠቃላይ ሆስፒታል ሰራተኞች ተጨማሪ ጥቃት ይፈጸማል በሚል ፍራቻ ውስጥ እንደነበሩና ጥቂት በቀራቸው በጀት የገዙት መድኃኒት በሙሉ በአምቡላንስ ውስጥ እንዳለ አብሮ መቃጠሉን አንድ ሐኪም መናገራቸውን ሪፖርቱ አስፍሯል። የመብቶች ድርጅቱ በመንግስት እንደተፈጸመ ግልጽ ነው ያለውን በአምቡላንስ ላይ የደረሰውን ጥቃት የሚያሳዩ ፎቶዎችንና ቪዲዮዎችን መመልከቱንና ትክክለኛነቱን ማረጋገጡን አስታውቋል። የኢትዮጵያ ኃይሎች የሆስፒታሎችን ስራ ለአደጋ ማጋለጣቸውንና ማስተጓጉላቸውን የሕክምና ባለሙያዎች የፋኖ ታጣቂ ቡድን ተዋጊዎች እንደሆኑ የሚጠረጠሩትን ጨምሮ ለተጎዱ እና ለታመሙ ሰዎች የህክምና እርዳታ በማድረጋቸው ምክንያት በወታደሮች ጥቃት እንደደረሰባቸው ሪፖርቱ አመልክተዋል። ወታደሮቹ በተጨማሪም አምቡላንሶችንና ሌሎችንም የህክምና መጓጓዣዎችን አጥቅተዋል፣ በሰብአዊ እርዳታ ላይ ጣልቃ ገብተዋል፣ የአማራ ህዝብን የጤና አገልግሎት የማግኘት መብት ነፍገዋል፣ ሲል ሂውማን ራይትስ ዋች በሪፖርቱ አስፍረዋል። ባለፈው ጥር ወር ወታደሮች አንድ የህክምና ባለሙያን ለበርካታ ቀናት አግተው እንደነበርና ሐኪሙም የመረመረኝ ኮሎኔል አንተ የፋኖ ዶክተር ነህ ብሎ ጠርቶኛል ሲል ማስታወቁን እንዲሁም ለምን ፋኖን ታክማለህ? ፋኖዎች ሰዎች አይደሉም፣ ጭራቆች ናቸው ሲልም ኮሎኔሉ ለሐኪሙ ጨምሮ እንደ ተናገረው በሪፖርቱ ላይ ተመልክተዋል። የፌዴራል ኃይሎች ታካሚዎች ወደ ህክምና መስጫ ቦታዎች መድረስ እንዳይችሉ ማድረጋቸውን፣ ታካሚዎቹም ፋኖዎች ሊሆኑ ይችላሉ በሚል ጥርጣሬ ብቻ እንደያዙ፣ ይህም የህክምና እርዳታ በሚሹት ዘንድ ፍርሃትን እንዳሰፈነ ሪፖርቱ ጠቁሟል። ዓለም አቀፍ የሰብዓዊነት ህግ ወይም የጦርነት ህግ በሚል የሚታወቀው ህግ በሲቪሎችና የሲቪል በሆኑ ነገሮች ላይ ጥቃትን እንደሚከለክል ያስታወሰው የመብቶች ተሟጋች ቡድኑ ሪፖርት የህክምና ተቋማት፣ የህክምና ባለሙያዎች፣ ታካሚዎችና አምቡላንሶች ልዩ ጥበቃ እንዲደረግላቸው እንደሚደነግግ አስገንዝበዋል። የኦክሲጅን የመድኃኒትና የኤሌክትሪክ አለመኖር አስቸጋሪ ሁኔታ እንደፈጠረባቸው ሐኪሞች መናገራቸውን የደም ባንኩ ደምን መሰብሰብ ማቆሙን ለወሊድ የመጣችን ነፍሰ ጡር አገልግሎት ለመስጠት ለጄኔሬተር የሚሆን 20 ሊትር ነዳጅ ይዛ እንድትመጣ ለመጠየቅ ሐኪሞች መገደዳቸውን ሪፖርቱ አካቷል። በህክምና መሳሪያዎች አቅርቦት ያጋጠመውን ክፍተት ለመሙላት የሚሰሩ የሰብአዊ እርዳታ ድርጅቶች በቀጠለው ግጭት ሳቢያ ካለፈው ነሐሴ 2015 ዓ ም ጀምሮ ስራቸውን ለማከናወን ችግር እንደገጠማቸውም በሪፖርቱ ተመልክተዋል። በአማራ ክልል በትጥቅ የተደገፈው ግጭት ከጀመረ ወዲህ ዘጠኝ የእርዳታ ሰራተኞች መገደላቸውን ከእነዚህም ውስጥ አራቱ ካለፈው ጥር ወዲህ እንደተገደሉ በሪፖርቱ ላይ ተገልጿል። የእርዳታ ሰራተኞች ገጥሟቸዋል ያሏቸውን ችግሮች አስመልክቶ ላቲሻ ባደር የሚያክሉት አለ። እርግጥ ነው ግጭቱና መንግስት ሆን ብሎ በክልሉ የወሰዳቸው እርምጃዎች በአማራ ክልል በየደረጃው የሚገለጹ ከባድ የሰብአዊ ቀውሶችን አስከትሏል። በሁለቱም የግጭት ተሳታፊዎች በጤና ተቋማትና ሰራተኞች ላይ ሆን ተብሎ በሚፈጸመው ጥቃት፣ የመንገድና የኬላዎች መዘጋት ምክንያት ታካሚዎች መንቀሳቀስ እንዳይችሉ ከማድረጉ በተጨማሪ የእርዳታ ሰራተኞች እርዳታ ወደሚሹት ሲቪሎች እንዳይንቀሳቀሱም አድርጓል። የእርዳታ ሰራተኞች የተገደሉበት ሁኔታም አለ። ባለፈው ዓመት እንደ አውሮፓውያን አቆጣጠር በ2023 በአማራ ክልል በግጭቱ ተሳታፊ በሆኑት ወገኖች የእርዳታ ሰራተኞች ታግተዋል፣ ጥቃትም ደርሶባቸዋል። ካለፈው ጥር ወር ወዲህ ቢያንስ አራት የእርዳታ ሰራተኞች ተገድለዋል። እናም የምናወራው ሆን ተብሎ የሚወሰደው እርምጃ አብዳሚ የሆነ የሰብአዊ ቀውስ ማስከተሉን ነው። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂ ቡድኖች መካከል በመካሄድ ላይ ያለው ግጭት በጤና አገልግሎት ዘርፍ ላይ ሰፊ ውድመት ማስከተሉን የክልላዊ መንግስቱ የጤና ባለስልጣናት ባለፈው መጋቢት አስታውቀው እንደነበር ሪፖርቱ አስታውሷል። ባለስልጣናቱ አክራሪ ኃይሎች ሲሉ በገለጿቸው ኃይሎች 967 አገልግሎት ሰጪ ተቋማት መውደማቸውን እንዲሁም 124 አምቡላንሶችን መውሰዳቸውን እንዳስታወቁም ሪፖርቱ ጨምሮ አስፍሯል። በተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ምክር ቤት ቢሮ ሰኔ 7 ቀን 2016 ዓ.ም በወጣው ሪፖርት የኢትዮጵያ ፌዴራል ኃይሎችና የፋኖ ታጣቂ ቡድኖች በርካታ ዓለም አቀፍ የሰብአዊ ግጋትን እንደጣሱና በዚህም ከ200 በላይ የክልሉ ያልታጠቁ ነዋሪዎች ሰለባ መሆናቸውን ማመልከቱን የሁማን ራይትስ ዋች ሪፖርት ጠቅሷል። የኢትዮጵያ ዓለም አቀፍ አጋሮች በተለይም የአፍሪካ ህብረት እና የአውሮፓ ህብረት በበርካታ መድረኮች በኢትዮጵያ ያለው የሰብአዊ መብቶች አያያዝ ጥልቀት ያለው ዓለም አቀፋዊ ምርመራ እንዲደረግበት ሪፖርቱ አሳስቧል። በዚህ ጉዳይ ላይ ላቲሻ ባደር ሲናገሩ በአማራ ክልል በጤና ተቋማትና በሲቪሎች ላይ የደረሱትን ጥቃቶች ማውገዛቸው እጅግ አስፈላጊ ነው። ጥቃቶቹ ከዚህ በፊትም እንደ አውሮፓውያን አቆጣጠር በ2019 እና በ2020 በኦሮሚያና በትግራይ የተፈጸሙትና እኛም የሰነድ ናቸው ጥቃቶች አካል መሆናቸውን አጽንኦት መስጠት ያስፈልጋል። የመንግስት ኃይሎች ሆን ብለው የጤና አገልግሎቶችን ማጥቃታቸው ህገ ወጥና ወንጀል እንደሆነ የኢትዮጵያ አጋሮች ማሳወቅ አለባቸው። በአማራ ክልል በጤና ተቋማት ላይ የደረሱትን ጥቃቶች በተመለከተ በግልጽ ሲወገዝ ማየት እንሻለን። በኢትዮጵያ በተለይም በአማራ ክልል ያለው ሁኔታ ዓለም አቀፋዊ ምርመራ ይፈልጋል። የእርዳታ ድርጅቶች የጤና ስርዓቱ እንዲያንሰራራ ድጋፍ መጀመራቸውን እናውቃለን። ነገር ግን እንዲህ አይነቱ ድጋፍ በገለልተኛና ዓለም አቀፍ አካላት ቁጥጥር የሚደረግበት መሆን አለበት። to rehabilitate the healthcare system ሁመን ራይትስ ዎች የምርመራውን ውጤት አስመልክቶ ለኢትዮጵያ መንግስት ባለስልጣናት በጽሁፍ ማስተላለፉን ነገር ግን ከኢትዮጵያ መንግስት ምላሽ እንዳላገኘ አስታውቋል። ኢትዮጵያን በተመለከተ ሁሌም እንደምናደርገው የምርመራችንን ግኝቶች እንዲሁም በርካታ ጥያቄዎችን ለመንግስት ልከናል። እስካሁን መልስ አላገኘንም። የአሜሪካ ድምፅ የኢትዮጵያ መንግስት ባለሥልጣናት በሂውማን ራይትስ ዋች ሪፖርት ላይ ያላቸውን ምላሽና አስተያየት ለማስተናገድ ያደረገው ጥረት አልተሳካም። ለመንግሥት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ፣ ለውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢዩ ተድላ እንዲሁም ለአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ስልክ በመደወልና በጽሑፍ መልእክት አስተያየት እንዲሰጡን ያደረግነው ጥረት አልተሳካም። ወደፊት ምላሻቸውን ካገኘን ይዘን እንቀርባለን። ለአሜሪካ ድምፅ እንግዳ ወልዴ፣ ዋሽንግተን ዲሲ።